በሳዑዲ አረቢያ የኢትዮጵያ መንግስት ልዩ መልእክተኛና ባለሙሉ ስልጣን አምባሳደር አሚን አብዱል ቃድር ለዶይቼ ቬለ እንደተናገሩት በአይሮፕላን ያለመኖርም ሆነ በተለያዩ ምክንያቶች በመዘግየታቸው ለተለያዩ እንግልት ተዳርገው የነበሩ ዜጎች ተጠናቀው ወደ ሀገር ገብተዋል። ሁለት በረራዎች ነበሩ። አንደኛው የሳዑዲ አየር መንገድ ወደ 448 ሰው ነው በአንድ አንስቶ ወደ አዲስ አበባ ይዘው የሄደው። የኢትዮጵያ አየር መንገድም ወደ 228 መንገደኞችንም እንደዚህ በተመሳሳይ የተነሱበት ሁኔታዎች አሉና ኤርፖርት አካባቢ የነበረውን መጨናነቆችን ያስቀረበት ሁኔታ ነው ያለው የሳውዲ አረቢያ መንግስት በሰጠው የዘጠና ቀን የውጡልኝ ቀናት የተከናወኑ ተግባራትን በኤምባሲ ደረጃ መገምገማቸውን የሚናገሩት አምባሳደር አሚን አብዱል ቃድር ውጤቱን አመርቂ ብለውታል በጣም ውጤታማ ስራ እንደሰራን ሰፊ የቅስቀሳና የማሳመን ስራዎችን የሰራንበት ሂደቶች ነበሩ። ለመረጃው ቅርብ እንዲሆኑ ተደራሽ እንዲሆኑ የተሰራው ስራ በጣም ትልቅ ስራ ነው ብለን ነው የምንወስደው። ይሁንና ዜጎች ወደ ሀገር እንዲገቡ ከማሳመን ጀምሮ እስከ ማጓጓዝ ድረስ የተከናወኑ ተግባራት ኤምባሲው ባቀረበው አሃዝ እንኳን ተቀራራቢ አይደሉም። 110 የመውጫ ሰነድ ወሰዱ ከተባሉት ወደ ሀገር ገቡ የተባሉት ከግማሽ በታች ናቸው። የመውጫ ሰነድ የወሰዱትም ቢሆን ይኖራል ተብሎ ከሚገመተው ህገወጥ ኢትዮጵያዊ አንጻር አሃዙ የተራራቀ ነው። አመርቂ የሚለው ግምገማ ከእውነታው ጋር ይጣጣማል ወይ የሚል ጥያቄ ለአምባሳደሩ ቀርቧል። በዚህ በህገ ወጥ የሰዎች ዝውውር ሰለባ የሆነውን ዜጎቻችንን አሳምኖ ማምጣት እና ወደ ሀገሩ እንዲሄድ ከማድረግ አንጻር ቀላል አይደለም። እነዚህ የማሳመኑ ስራዎች ላይ የሄድንበት ርቀት በጠንካራ ጎኑ ነው የገመገምነ ነው። የመጓጓዣ ትኬት ይዘው በተባለው ቀን ሳይጓዙ ለእንግልት ተዳረግን የሚሉት ዜጎች የኢትዮጵያ አየር መንገድን ተጠያቂ ያደርጋሉ። አምባሳደር አሚን አብዱልቃድር ግን ኃላፊነቱን ወደ ተመላሾቹ ይወረወራሉ። ከተማም ያለው ገጠርም ያለው በአንድ ጊዜ መጨረሻቸው አካባቢ ላይ ወጡ። እሱ ነገር ለመጨናነቁ ትልቅ እንትን ነው የፈጠረው። ህገ ወጥ የተባሉ ዜጎች በሰላም እንዲወጡ ለተጨመረው የአንድ ወር ጊዜ አምባሳደር አሚን የኢትዮጵያ መንግስት ከፍተኛ የዲፕሎማሲ ውጤት እንደሆነ ያብራራሉ። ይሁንና በዘጠና ቀኑ የመውጫ ጊዜ ከተሰራው አንጻር በቀሪዎቹ ሀያ ቀናት ምን ያህል ውጤታማ ስራ ሊሰራ ይችላል ብዬ ነበር። በቀሩት ሀያ ቀናት ውስጥ ፈጥነን፣ አሁንም ካልተንቀሳቀስን፣ ካልወጣን አስቸጋሪ ነው የሚሆኑ አሁንም የአንድ ወር ጊዜው ከመጠናቀቁ በፊት ህገወጥ የሆኑ ዜጎች በጊዜ የጉዞ ሰነድ አውጥተው ወደ ሀገር እንዲመለሱ አምባሳደሩ መክረዋል። የቀሩት ቀናት ግን ከሀያ በታች ናቸው። ስለሺ ሽብሩ ለዶይቼ ቬለ